በመላው ኢትዮጵያ የሚገኙ ወጣት የፋሽን፣ የድረገጽ፣ የቅርጻቅርጽ፣ የሙዚቃ፣ የስዕል፣ የስነ ጽሑፍና የሌሎችም የጥበብ ስራ ባለሙያዎች ራሳቸውን እንዴት ነው ማስተዋወቅ የሚችሉት? ክህሎታቸውንስ እንዴት ማዳበር ይችላሉ? ከሀገር ውስጥና ከዓለም አቀፍ የጥበብ ባለሙያዎች ጋር እንዴት ነው በትብብር መስራት የሚችሉት የሚለውን የጥያቄ ክፍተት ለመሙላት የተመሰረተ ነው። ብሩህ ክለብ ለኢትዮጵያ የኪነ ጥበብ ኢንዱስትሪ የዚህ የማህበራዊ ድረገጽ ክለብ መስራች መሀሌት ማዕረጉ ትባላለች። ኢትዮጵያ ውስጥ ተወልዳ እንግሊዝ ሀገር ያደገች ሲሆን ዓለም አቀፍ የልማት ባለሙያ ናት። በውጭ ሀገር ኑረዋ ኢትዮጵያዊ የሆኑ የጥበብ ስራዎችን አለማየቷ ያሳስባት እንደነበረ ታስታውሳለች። እኔ ኢትዮጵያ ተወልጄ እንግሊዝ ሀገር ነው ያደርኩት እና እንግሊዝ ሀገር ስለ ኢትዮጵያ ሲነሳ ኢትዮጵያዎች አይደለም የሚያወሩት አብዛኛው ጊዜ እና ሁልጊዜ እሱ ነገር የከነክነኝ ነበር። የኢትዮጵያ ጥበቦች በአጠቃላይ ኢትዮጵያ ወጣ ስንል አይታዩም፣ ጎልቶ አይታዩም፣ ድምጻቸውም አይሰማም። ሙዚቃ እና ፊልሞች በደንብ ጀምረውልናል፣ ግን ሌላ ጥበቦቹ ለምንድን ነው ጎልቶ የማይታዩት ብዬ ራሴን ስጠይቅ ነበር። ሁለት አመት በፊት ብሪትሽ ካውንስል የሚባል ድርጅት ኢትዮጵያ ውስጥ ተቀጥሬ የአርት ፕሮግራማቸውን ማነጀር ነበርኩኝ። የዛኔ ነው ግሮክላብን እንድፈጥር ቀሰቀሰ። ያየሁት ምንድን ነው ኢትዮጵያ ውስጥ በጣም ብዙ ነገር ይሰራል። በጣም ብዙ ባለሙያ ያሉ፣ ግን የነሱ ስራው ከአዲስ አበባ ከአዋሳ ከናዝሬት ወጣ ብሎ አይታይም። ብሪቲሽ ካውንስል እየሰራውን ብዙ አይነት ጥያቄ ይመጡ ነበር ከውጭ ሀገር ወደ ኢትዮጵያ እንደዚህ አይነት አርቲስቶች መስራት እንፈልጋለን የሚሉ አርቲስቶች በጣም ጥያቄ አላቸው። አንድ ኢትዮጵያዊ ደግሞ እንዴት አድርገን ነው ስራችን ወደ ውጭ አሳይተን ማንነታችን የምናስተዋውቀው? የሚለው እነዚሁ ሁሉ ጊዜ በጣም የሚመጡ ጥያቄዎች ስለነበሩ እና ያለው ጋር በጣም ትልቅ ሆኖ ታየኝ። ኢንተርናሽናል ያለው መድረክ በጣም ሰፊ ነው። እንዴት ነው እኛ የእኛን ስራ ማሳየት የምንችለው ብዬ ሳስብ፣ ብሩህ ክላብ መጣልኝ። ስለዚህ ይህንን ወደ ሲስተም አድርጎ በደንብ አድርጎ በሳምንታዊ መረጃ ኖራቸው ያችን ጋፕ ፊል አድርገን የኛን የኢትዮጵያ ጥበብ የምለውን የምንለውን ወደ ውጭ ማውጣት እንችላለን። ወክላብ ምንድን ነው የሚያደርገው? በሳምንት በሳምንት በዝርዝር ለብዙ አይነት ዘርፎች ለአርኪቴክቸር፣ ፋሽን ለብቻቸው ተክሬት ተክሬት አድርገን እድሎች እድል ውስጥ ስንል ውድድር ሊሆን ይችላሉ። በሬዚደንሲ ውጭ ሀገር ኢትዮጵያ ውስጥም ያሉትን በዝርዝር እናወቃለን። ይህኛውን መረጃ ወደ አርቲስቱ ካመጣ ለሷል ወይም ለሱ መረጃው ካላቸው እራሳቸው አስበው መሳተፍም ይችላል። መረጃው ግን ከሌ ከሌላቸው የትም ቦታ ሚሄድ የሚለውን ለማሟላት ነው። ሁለተኛው ደግሞ ዋናው የምንሰራው ነገር ኢትዮጵያ ውጭ ጥያቄ ሊመጣ ይችላል ወይም አገር ውስጥም እኔ ፋሽን ዲዛይነር ነኝ፣ እና ከፊልም ከሚሰራ ባለሙያ ጋር መስራት ፈልጋለሁ የት ነው ማገኛቸው ብሎ ይመጣለን የሚል አለ። እኛ በኢሜይል ኮኔክት እያደረግን አብረው እንዲሰሩ እንደግፋቸዋለን። ሶስተኛው ደግሞ ምንድን ነው ማን ነው ምንድን ነው የሚሰራው ወይም የምትሰራው በዚህ ዘርፍ ብለን ብንጠይቅ፣ መረጃ በጣም ከባድ ነው ኢትዮጵያ ውስጥ ለማግኘት። እና ፋሽን ዲዛይነሮች ምንድን ነው አሁን የሚሰሩት ምን አይነት ትሬንድ አለ ብለን ብንጠይቅ ለማግኘት በጣም ይከብዳል። ስለዚህ እኛ በሳምንት በሳምንት በኒውዝሌተራችን አንድ አርቲስት ወይም ግሩፕ ወይም አብሮ የሰሩ አርቲስቶችን ፊቸር እናረጋለን። የተለያዩ የጥበብ ባለሙያዎችን ለማበረታታት በማህበራዊ ድረገጾች በፌስቡክ፣ በቴሌግራም ና በመሳሰሉት ሶስት ሺህ የሚሆኑ ከተለያየ ዘርፍ የተወጣጡ የጥበብ ስራ ባለሙያዎች የሚሳተፉበት በየሳምንቱ የጥበብ መረጃ የሚያገኙበት የድረገጽ እትም እያዘጋጀች ታሰራጫለች። በዚህ የማህበራዊ ሚዲያ ላይ ሳምንታዊ እትም ምክንያትም ባለፈው አንድ አመት ጊዜ ውስጥ ስልሳ አምስት የሚሆኑ ወጣት አርቲስቶች ና የፈጠራ ባለሙያዎች ስራ ስራቸውን በዓለም አቀፍ ደረጃ የማቅረብ ና ውድድሮች ላይ መሳተፍ መቻላቸውን ገልጻ ኢንዱስትሪው አሁንም ቢሆን ገና ብዙ ያልተሰራበት መሆኑን ታሳስባለች። በአንድ አመት እስካሁን ድረስ ያየነውን ስኬት በብሩ ክላብ አንድ ኢትዮጵያ አኒሜሽን ሰራፈተ በብሩ ክላብ ሄዶ እዛ ታይቷል። አንድ ፊልም ሜከር ከኢትዮጵያ ኬንያ ድረስ ሄዶ ስራውን አሳይቶ እቦ ተቀብሎ መጥቷል። ይሄ ሁላ ብሩክላድ ኦፕን ኮል አይተው አፕላይ ስላረጉ ነው። እና እንደዚህ አይነቶች ሴቶች የምንላቸው ብሩክላድ ያመጣውን ለውጥ ስልሳ ስምንት ሪኮርድ አርገናል በአንድ አመት ከ ያችን ትንሽ እድል ቢያገኝ በጣም እንደው የሚያስደስት ሴክተር ነው። እበብ ሴክተሩን ላለ ወጣትንና ሴቶችን ነው አብዛኛውን ጊዜ የሚያካፍለው። ኦፍኮርስ ወንዶችም አሉ። ተለቂያ ማለት ነው ሀላይት ወጣት የፈጠራ ባለሙያዎች ማህበራዊ ድረገጾችን ራሳቸውን ከዓለም ጋር ለማስተዋወቅ የሚረዳ መሳሪያ መሆኑን እንዲገነዘቡ በአጽንኦት ታሳስባለች ግን አብዛኛው ጊዜ ወጣቶች ነው አብዞርብ የሚያደርገው ስለዚህ ኢንዱስትሪውን ካገዝን እና ካደገ እነሱም ነው እንዲያውም በደንብ የምንጠቅመው ለዛ ነው ቦ ክላብ ኦንላይን የሆነው እነዚህ ፌስቲቫሎች ኦፕን ኮሎች በመሳተፍ ከሀገር ውጭም አገር ውስጥም ራሳቸውን ማስተዋወቅ ይችላሉ። ከዛ ሌላ ግን እንደ አርቲስት እንደ ፕራክቲስ የሚያደርግ አርቲስት ቴሌግራም ቻነል፣ ኢንስተግራም አካውንት፣ ፌስቡክ በመክፈት ስራችንን ከቤታችን አውጥተን ለጎረቤትን ማሳየት እንችላለን። ስለዚህ ለወጣት በፌስቡክ በቴሌግራም እና በኢንስተግራም ብቻ መጀመር። ከዛ ከሰው ጋር ከመገናኘት ስንጀምር ስራችን እየወጣና ከአንድ ሰው ወደ አንድ ሰው ሼር እየተደራረገ ወደ ሌላ መድረክ እንኳን ያደርሰናል ብያምናል። ማህሌት በቀጣይ ዓመት ሙሉ ለሙሉ ወደ ኢትዮጵያ ተመልሳ ብሩህ ክለብን ወደ ተቋም የማሳደግ እቅድ እንዳላት አጫውታኛለች። ወጣት አርቲስቶችም ብሩህ ክለብ ብለው በፌስቡክና በቴሌግራም እንዲከታተሉ ትጋብዛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ